የሐዋርያት የቴክኒክና ሙያ ስልጠና ኮሌጅ አምስት የትምህርት ክፍሎች ሲኖሩት ሁሉም በ2017 ስሪት ማሽኖች የተደራጁ ናቸው። ከወልቂጤ ከተማ በ52 ኪሎ ሜትር ርቀት በምትገኘውና በፒስታ መንገድ በሚካሄድባት በዚችው ከተማ እንዲህ አይነት ዘመናዊ ኮሌጅ በሰዎች ለሰዎች መገንባቱ የአካባቢው ነዋሪዎች በፈረሰኞች ታጅበው ጭምር ደስታቸውን ሲገልጹ ተስተውሏል። በእለቱ የተገኙት በኢትዮጵያ ጀርመን አምባሳደር ወይዘሮ ብሪታ ዋግነር ከተናገሩት በጥቂቱ እናስደምጣችውም። ውጤታማ የሆነውን የትምህርትና ስልጠና ፖሊሲን መደገፍ ለጀርመንና ኢትዮጵያ ትብብር አንዱ ቅድሚያ የሚሰጠው ጉዳይ ነው። የኢትዮጵያን የትምህርት ዘርፍ ለመደገፍ መንግስታችን የመደበው በጀት 100 ሚሊዮን ዩሮ ደርሷል። በዚህ በጀት የትምህርትና ሙያ ማሰልጠኛ ተቋማትና ከፍተኛ የትምህርት ተቋማትን ድጋፍ እናደርጋለን። በዚሁም መሰረት ከ አርባ በላይ የቴክኒክና ሙያ ትምህርት ቤቶች፣ ሶስት ዩኒቨርሲቲዎች፣ እንዲሁም አራት የፈተና ማዕከላት ቀጥተኛ ድጋፍ እየተደረገላቸው ይገኛል። ለሁሉም ተቋማትና መምህራን መልካም ዕድል እመኛለሁ። እንዲሁም ለኢትዮጵያ መጪ ዘመን መልካም እድል እመኛለሁ። የሰዎች ለሰዎች ድርጅት የቦርድ ሰብሳቢ ሚስተር ፒተር ሬነር ለዶቼ ቨለ በሰጡት አስተያየት ተከታዩን ብሏል። ሰዎች ለሰዎች በዚህ የቴክኒክና ሙያ ማሰልጠኛ ኮሌጅ ያፈሰሰው 55 ሚሊዮን ብር ድርጅቱ ምን ያህል ጠንካራ እንደሆነ ያመላክታል። በተጨማሪም ለሕዝቡ ተጠቃሚነት ያለንን ቁርጠኝነት ያሳያል። ላለፉት 35 ዓመታት በቁርጠኝነት ሰርተናል። ለሚቀጥሉት 35 ዓመታትም እንዲሁ በጠንካራ ቁርጠኝነት እንሰራለን። አቶ መሐመድ አብዲ የሐዋርያት ከተማ ነዋሪ ሲሆኑ በዚች የረባ መንገድ እንኳን በሌላት ከተማ እንዲህ አይነት በዘመናዊ ማሽኖች የተደራጀ ኮሌጅ ይሰራል ብለው አልሞ አያውቁም። እኛም አሁን በሞራል ነው እያስተማርናቸው። በዚህ የበለጠ ነገር ምን እናገኛለን? ከዚህ በፊት ያላገኘው ነገር አግኝተናል። አሁን በጣም በሞራል ነው የምናስተምረው። ከንግዲህ በኋላ አሁን በጣም ደስ ይለናል። የአስር አመቷ ህፃን የአብስራ አለሙ የኮሌጁ መከፈት የወደፊት ተስፋዋን ብሩህ እንዲሆን አድርጎታል። ቴክኒክ እና ሙያ ለመማር እፈልጋለሁ። ሰአድ ጊዜ ትምህርት ቤት ለመማር እጥራለሁ። ወደ ከተማዋ የሚወስደው ፒስታ መንገድ ደረጃውን በጠበቀ አስፋልት እንዲሰራላቸውም የአካባቢው ነዋሪዎች ጠይቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም